ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥር 25 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ። ጤና ስጥልን እንደምናመሻችሁ። የምሽቱ አስተናጋጆቻችሁ አሉላ ከበድና እኔም ሶሎሞን አባተንን የምግብ ምርት ብክነትና ጥፋትን በዓለም ደረጃ በግማሽ ለመቀነስ ያስችላል ያለውን እቅድ የሮክፌለር በጎ አድራጎት ድርጅት ዛሬ አዲስ አበባ የተባበሩት መንግስታት ድርጅት የስብሰባ ማዕከል ላይ ይፋ አድርጓል። ይህ ዝግጅት በይቀ ዘገባ በዕለቱ አብይ ርዕስ ተይዟል። ከኦሮሚያ የደረሱን ሌሎች ዘገባዎች አሉ። እንደዚሁም በዩናይትድ ስቴትስ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባል የቦብ ኮርከርን ቃለ መጠይቅና ሌሎችም ዘገባዎችን አካተን በምሽቱ ዝግጅታችን እናሰማችኋለን። በሁለተኛ ዝግጅታችን ክፍል ደግሞ ኢትዮጵያውያን በውጭ የሚገኙ ኢትዮጵያ ውስጥ ስላለው የረሃብ ሁኔታ እያዘጋጁ ያሉትን ጥረት እንደዚሁም ከ አርበኞች ግንቦት ሰባት የአንድነትና ለዲሞክራሲ ንቅናቄ ሊቀመንበር ዶክተር ብርሃኑ ነጋ ጋር የተደረገ ቃለምልልስና ሰሞኑን የተመረቀ የበዕውቀቱ ስዩምን መጽሐፍ የሚመለከቱ ድንቅ ድንቅ ዘገባዎችን ይዘንላችኋል። የሰዓቱን ዋና ዋና የዓለም ዜና አሉላ አገራቸው በሶሪያ የምታካሄደውን የአየር ድብደባ በዚያች ሀገር አሉ ያሏቸው አሸባሪዎች እስኪ ደመሰሱ ድረስ አታቆምም ሲሉ የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ዛሬ ተናገሩ። የሩሲያ የውጭ ጉዳይ ሚኒስትር አስተያየት የተሰማው ለአምስት ዓመታት የዘለቀው የሶሪያ ጦርነት እልባት ይበጅለት ዘንድ ታልሞ በጄኔቫ የሚካሄደውና በቋፍ ላይ ነው ያለው የተባለው የሰላም ድርድር የሁለቱ ተፋላሚ ወገኖች የሶሪያ መንግስትና የአማጽያኑ ተጠሪዎች አንዳቸውም የዛሬውን ሶስተኛ ቀን ከአደራዳሪው የተባበሩት መንግስታት ድርጅት ልዩ መልእክተኛ ስቴፋን ዲ ሚስቱራ ጋር ተገናኝተው ሳይነጋገሩ ካሳለፉ በኋላ ነው። ከአልቃይዳ ጋር ግንኙነት ያለውን አሸባሪ ቡድን ጃባት አልኑስራን የአየር ድብደባው ኢላማ ነው ያሉት ላቭሮቭ አገራቸው እያካሄደች ያለችውን የአየር ድብደባ ለምን እንደሚገባት እንዳልታያቸው አመልክተዋል። ዜናውን እንቀጥላለን። የዓለም ዜና። ክቡራትና ክቡራን አድማጮች የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በአስተዳደር ዘመናቸው የመጀመሪያ የሆነውን በአንድ የዩናይትድ ስቴትስ መስጊድ በሚያደርጉት ጉብኝት የቦልቲሞር የሙስሊም ማህበረሰብ በተባለ ተቋም የእስልምና እምነት ተከታይ ከሆኑ አሜሪካውያን ጋር ተገናኝተው ይነጋገራሉ። ይህ የዩናይትድ ስቴትስ ፕሬዚደንት የእስልምና እምነት ተከታይ የሆናችሁ አሜሪካውያን እንደ ባህልና ወጋችሁ ፈጣሪያችሁን ለማምለክ በዚህች ሀገር ያላችሁን መብትና ባህላችሁን ለማስጠበቅ ያላችሁን ጠንኳራ አቋም የሚያንጸባርቅ አጋጣሚ ነው ሲሉ የዋይት ሃውሱ ቃል አቀባይ ጆሽ ኤርንስት በትናንትናው ምሽት በሰጡት አስተያየት የፕሬዚደንቱን ጉብኝት ፋይዳ አጽንኦት ሰጥተው ተናግረዋል። ኦባማ በቦልቲሞር ከተማ በሚገኝ መስጅድ ተገኝተው ለእምነቱ ተከታዮች ከሚያሰሙት ንግግር አስቀድሞ ስጋታቸውን ለመረዳትና ሀሳባቸውን ለመስማት ከሙስሊም አሜሪካውያን መሪዎች ጋር በጠረጴዛ ዙሪያ ውይይት የሚሳተፉ መሆናቸውን የዋይትሃውስ መግለጫ አመልክቷል። ኦባማ ከዚህ ቀደም በውጭ አገሮች የሚገኙ የተለያዩ መስጊዶችን ጎብኝተዋል። ቀደም ብለን በጠቆምነው ነው የሶሪያ ንግግር ንግግሩ በሚካሄድበት ሁኔታ ላይ በተገለጸው መሰረት የምታካሄደውን የአየር ድብደባ ከአሸባሪዎች ይልቅ በፕሬዚዳንት ባሽር አላሳድ ተቃዋሚዎች ላይ ያነጣጠረችው ነው በሚል በምዕራባውያን ክፉኛ ብትተችም ሩሲያ በበኩሏ ግን ስታስተባብል መቆየቷ ይታወሳል። በሶሪያ የሚካሄደው የአየር ድብደባ እንዲቆም በትላንትና ሁለት ጥሪ ያቀረቡት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ የተኩስ አቁሞ ስምምነት አስቸኳይ ተፈጻሚ መሆን አለበትም ብለዋል። በሌላ ተያያዥ ዜና ሰሜን ኮሪያ የረዥም ርቀት ሮኬት ወደ ህዋ ለማስወንጨፍ የያዘችውን እቅድ ትሰር ዘንድ በመጠየቅ ጃፓንና ደቡብ ኮሪያ ዩናይት ስቴትስን ተቀላቅለዋል። ሰሜን ኮሪያ የያዘችው ይህ እቅድ በዚያች ሀገር የቦሎስቲክ ሚሳይልና የኒውክለር ጦር መሳሪያ ፈብረካ ክንዋኔን የሚያግደውን የተባበሩት መንግስታት ድርጅት ድንጋጌ ይጥሳል፣ ሲሉ ነው ሶስቱ አገሮች የከሰሱት። ሰሜን ኮሪያ የምድር ቃኝ ሳተላይት ያለችውን የፊታችን ሰኞ ጥር 30 አንስቶ እስከ የካቲት 17 መካከል ባለው ጊዜ የማስወንጨፍ እቅድ ያላት መሆኑን ትላንት ማምሻው ላይ ነው ለተባበሩት መንግስታት ድርጅት ይፋ ያደረገችው። ክቡራትና ክቡራን አድማጮች ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ተከታዩ ዘገባ ሰሞኑን ዓለምን እያስጨነቀ ባለው የዚካ ወረርሽኝ ላይ ያተኩራል። ትዝታ በላቸው ዝርዝሩን ይዛለች። የዚካ ቫይረስ በራሱ እምብዛም አሳሳቢ አይደለም። በሽታው ብዙም ህመም የማያስከትልና ለሕይወትም የማያሰጋ ነው ተብሏል። ሆኖም ግን ቫይረሱ አዲስ የተወለዱ ህጻናት ላይ የአካል መጓደል እንደሚያደርስ ታውቋል። በብራዚል ብቻ እስካሁን አራት ሺህ ህጻናት ላይ የአንጎል መጓደል አደጋ ተስተውሏል። ቫይረሱ በአንድ አፍታ ስለተሰራጨ የዓለም ጤና ድርጅት አስቸኳይ የዓለም ጤና ጠር ሲል አውጇል። ለጸነሱ ሴቶች የሚሰጥ የዚካ መከላከያ ክትባት እስካሁን አልተገኘም። ስለዚህ የዓለም ጤና ድርጅት ማህበረሰቦች የጸነሱ ሴቶችን በሽታውን ከምታስተላልፍ ትንኝ ለመከላከል ዘመቻ እንዲጀምሩ ጥሪ አድርጓል። የዓለም ጤና ድርጅት ዳይሬክተር አንቶኒ ካስቴሎ ማህበረሰቦች የበሽታው አስተላላፊ ትንኝ የሚራቡበትን የታቆረ ውሃ ማጽዳት አለባቸው ብለዋል። በዘመቻ መልክ የመከላከያ መረጃዎችን ለሴቶች ማዳረስ ራሳቸውንና ያልተወለዱ ልጆቻቸውን ከበሽታው እንዲከላከሉ ያስችላል ብለዋል። if we learn one thing from Ebola, mobilizing communities is absolutely critical ከኢቦላ አንድ የተማርነው ነገር ካለ ማህበረሰቦች በመከላከያ ዘመቻ ማሳተፍ እጅግ ቁልፍ የጤና ጥበቃ እርምጃ መሆኑን ነው። ከዚያም የጤና ሰራተኞችን በተለይ አዋላጆችን በተለይ ደግሞ የሴቶች ጤና ጥበቃ ላይ የሚሰማሩትን ስለ በሽታው መተላለፊያ ምርመራ ዘዴም ማሳወቅ ነው። እንዲህ አይነቱ አሰራር የበሽታውን መተላለፍ ይገታል የሚል ተስፋ አላቸው። የዓለም ጤና ድርጅት ዳይሬክተር አንቶኒ ካስቴሎ ከቀደመው ዜና ጋር በተያያዘ በላቲን አሜሪካና በካሪቢያን ሀገሮች የሚገኙ የተባበሩት መንግስታት ድርጅት መስሪያ ቤቶች የዚካ ቫይረስን ወረርሽኝ ለማስቆም ማህበራዊ ዘመቻ መጀመራቸውን የተገለጠበት ነው። አድማጮች የተከታተላችሁት የቫይረሱ አስተላላፊ ትንኝ በሀያ አምስት የዓለም ሀገሮች ውስጥ በብዙ ሺዎች የሚገመቱ ዜጎችን እየነደፈች ነው የተባለው ከሊሳሽ ላይን ከጄኔቫ የደረሰውን ነበር ያስቀደም ነው። በሌላ ተያያዥ ዜና በደቡብ ምዕራብ ዩናይት ስቴትሷ የቴክሳስ ክፍለ ግዛት ዚካ በመባል ለሚታወቀው ለዚህ ቫይረስ የተጋለጠ ሰው መገኘቱ ተዘግቧል። በትላንትና ዕለት ይፋ የተደረገው ዘገባ እንዳመለከተው በዩናይት ስቴትስ በግብረ ስጋ ግንኙነት አማካኝነት ለቫይረሱ የተጋለጠ ሰው ሲዘገብ ይህ የመጀመሪያው መሆኑም ተጠቁሟል። ህመምተኛው ለዚካ ቫይረስ የተጋለጡት በቅርቡ ቫይረሱ በስፋት ከተሰራጨባቸው የላቲን አሜሪካ አገሮች አንዷ ከሆነችው ቬኔዙዌላ ደርሰው ከተመለሱና ለቫይረሱ መጋለጣቸው ከተረጋገጠ የፍቅር ጓደኛቸው ጋር የግብረ ስጋ ግንኙነት ከፈጸሙ በኋላ ነው ሲሉ የዳላስ አውራጃ ባለስልጣናት ተናግረዋል። የአውራጃዊቱ ባለስልጣናት ዘግየት ብሎም በትዊተር አማካኝነት በላኩት ሌላ መልእክት የተባሉት ህመምተኛ ራሳቸው በቬኔዙዌላ ጉብኝት አድርገው የተመለሱ ናቸው ሲሉ አስተላልፈው ነበር። ይሁንና በቴክሳስ የዚጋ ቫይረስ የመገኘቱን ዜና ትክክለኝነት ያረጋገጠው የዩናይትድ ስቴትስ ብሔራዊ በሽታዎች መቆጣጠሪያ ድርጅት ሲዲሲ ዲሬክተር ዶክተር ቶም ፍሪደን በበኩላቸው በትላንትና እለት በተመሳሳይ በትዊተር ባስተላለፉ መልእክት ቫይረሱ ከቬኔዙዌላ ከተመለሱት የፍቅር ጓደኛቸው በግብረ ስጋ አማካኝነት የተላለፈባቸው እኚህ ሰው ወደ ውጭ ሀገር ያልተጓዙ መሆናቸውን አመልክተዋል። ዶክተር ፍሪደን በተጨማሪም ለአሜሪካ ድምጽ በላኩት የኢሜይል መልእክት ወደ ላቲን አሜሪካ ከተደረገ ጉዞ ጋር ሳያያዝ በዩናይትድ ስቴትስ መኖሩ በላብራቶሪ ምርመራ የተረጋገጠ የመጀመሪያው የዚጋ ቫይረስ ክስተት ነው ብለዋል። አድማጮች፣ ለሰዓቱ ለዜና የተያዘው ክፍለ ጊዜ በዚሁ ያበቃ። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርስ በ22 ሜትር ባንድ በ13865 ኪሎ ሄርስ በ25 ሜትር ባንድ በ12040 እንዲሁም በ12080 እና በ12140 ኪሎ ሄርስ በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የረቡዕ ጥር 25 2008 ዓ ም ምሽት ፕሮግራማችን ነው። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ክቡራትና ክቡራን አድማጮች፣ አሁን የዕለቱ አበይት አለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የምግብ ምርት ብክነትና ጥፋትን በዓለም ደረጃ በግማሽ ለመቀነስ ያስችላል ያለውን እቅድ የሮክፌለር በጎ አድራጎት ድርጅት ዛሬ በአዲስ አበባ የተባበሩት መንግስታት ድርጅት የስብሰማ ማዕከል ይፋ አድርጓል። በአሁኑ ወቅት በተለያዩ ምክንያቶች የሚባክነው የምግብ ምርት ጥቅም ላይ ቢውል በመላው ዓለም በረሃብና የተመጣጠነ ምግብ በማጣት የሚሰቃዩትን ሁሉ መታደግ እንደሚቻል ነው የተገለጸው። መለስካቸው አመሀ ተጨማሪ ዘገባ ይዘዋል። አዲስ አበባው የመንግስታቱ ድርጅት የስብሰባ ማዕከል ከትናንት በስቲያ ጀምሮ ከሚካሄደው የዩናይትድ ስቴትስ እና አፍሪካ የንግድ ሥራ ጉባኤ አንዱ ክፍል በሆነው በዚህ ክንዋኔ የሮክፌለር በጎ አድራጎት ድርጅት ይልድ ዋይዝ የሚል ስያሜ የሰጠውን ውጥን ዛሬ ረፋዱ ላይ ይፋ አድርጓል። ለሰባት ዓመታት በአፍሪካ ተግባራዊ ይሆናል የተባለው ውጥን 130 ሚሊዮን ዶላር ወጪ እንደሚደረግበት ሲገለጽ በዓለም ደረጃ የሚያመጣው ለውጥ ረሃብን በእጅጉ ከመቀነስ አንስቶ የመሬትን ከባቢ አየር ሙቀትም ለመቀነስ የሚያስችል ሌላ ብልሃት እንደሆነም እየተነገረ ነው። በአፍሪካ በተለይም ከሰሃራ በስተደቡብ በሚገኙ የአፍሪካ ሀገሮች የምግብ ምርትን፣ ብክነትን ከመቀነስ ጀምሮ ይህንም ለመቀነስ ምን ሊያከናውን እንዳቀደ የድርጅቱ የአፍሪካ ሀጎር ጽህፈት ቤት ኃላፊ ማማዱ ቢቴ አብራርተዋል። over 470 በተለይ ከሰሃራ በታች በሚገኙ የአፍሪካ ሀገሮች የምግብ ብክነት 470 ሚሊየን በላይ አነስተኛ ይዞታ ያላቸው ገበሬዎችን ይጎዳል። በዚህም ምክንያት ከ15 ከመቶ በላይ የሆነውን ገቢያቸውን ያጣሉ። ድርጅቱ ይህንን ውጥን ከሀገሮቹ ጋር በመሆን ማለትም ከግል ዘርፍ ከመንግስታትና መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ሊተገብረው ያለመው በ2030 ዓ ም ላይ የምግብ ብክነትና ብልሽትን በሃምሳ በመቶ ለመቀነስ ነው። እንደ ዓለም የምግብና የእርሻ ድርጅት ከሆነ በመላው ዓለም የሚገኙ 1.2 ቢሊዮን ርሃብተኞችንና በተመጣጠረ ምግብ እጦት የሚሰቃዩትን ሁሉ ለመመገብ የሚያስችል የምግብ ምርት ይመረታል። የዚህ ሲሶ የሚሆነው ምርት ግን አይበላም ወይንም ከእርሻ ወደ ገበት አይደርስም። በሌላ በኩል ደግሞ የዓለም ህዝብ ቁጥር እንደ ኤውሮፓ ዘመን አቆጣጠር በ2050 በሁለት ቢሊዮን ይጨምራል። ዓለም አቀፋዊ ድርጅት አክሎም የምግብ ምርትን መጨመር ብቻ ሳይሆን የተመረተው እንዳይባክን በማድረጉ በኩልም ብዙ ሊሠራ ይገባል ይላል። የሮኬፌለር በጎ አድራጎት ድርጅት የአፍሪካ ጽሕፈት ቤት ኃላፊም ይህንን የምግብ ምርት ብክነት በአፍሪካ አህጉር ለመቀነስ ዛሬ ይፋ የተደረገ ውጥን በገበሬዎች ዙሪያ ምን ሊያከናውን እንዳቀደም አስረድተዋል የድህረ ምርትን ለመቀነስ የሚያስችሉ ቴክኖሎጂዎችን ለገበሬው ማዳረስ፣ የተለያዩ የማምረት ፍላጎታቸውንና እነዚህን ቴክኖሎጂዎች በእጃቸው እንዲያስገቡ የሚያስችላቸው የብድር ዘዴ ማመቻቸትና እነዚህን ቴክኖሎጂዎች በሚገባ እንዲጠቀሙባቸው ማድረግ ሲሆን በተጨማሪም ምርታማነታቸውን ለማሻሻል የሚያስችሏቸው መልካም የግብርና ዘዴዎች ላይ ስልጠና መስጠትና ከገበያ ጋር ይበልጥ እንዲቆራኙ በአንድ ላይ መሰባሰብ የሚያስችላቸውን መድረክ መፍጠር ነው። ይልድ ዋይዝ ለተሰኘው ለዚህ ውጥን በአፍሪካ ውስጥ የመጀመሪያ ትኩረት የሚሆኑት ሶስት አገሮች ብቻ መሆናቸውም ታውቋል። እነሱም ኬንያ፣ ናይጄሪያና ታንዛኒያ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምንሰማም እርግጠኛ መሆን አልቻለም። ፕሮዲሰራችን፣ ተቀናባሪያችን ይሰማል እያለን ነው። የቴክኒክ ችግር ገጥሞናል። በመሀል አድማጮች፣ የተቆራረጠ የምትሰሙት ድምጽ ካለ በከፊል የምትሰሙት በከፊል የማትሰሙት ካለ በገጠመን የቴክኒክ እክል ምክንያት መሆኑን ገልጸን ይቅርታ እንጠይቃለን እንጠይቃለን። አሁን ይሰማኛልለማያለ ይመስላል መከፈትና ለመከፈቱን እንኳን አናውቅም። ሰለሞን ወደሚቀጥለው ዘገባ አንለፍ። አሁን የሰማችሁት የዕለቱን አብይ ርዕስ ነበረ። የትንታኔው መጽሄት ይቀጥላል። በኦሮሚያ ክልል ከሁለት ወራት በፊት የተቀሰቀሰው ሁከት ዛሬም በተለያዩ አካባቢዎች መቀጠሉ ታውቋል። የአፋን ኦሮሞ ዝግጅት ክፍላችን ባልደረቦች ጃለን የገመዳና ነሞዳንዴ ወደ ተለያዩ ከተሞች ደውለው ያጠናቀሯቸው ዘገባዎች አሉ። በዩናይትድ ስቴትስም የሚኒሶታ ግዛት ሁለት የሕግ መወሰኛ ምክር ቤት አባላት በጋራ ለውጭ ጉዳይ ሚኒስትር ጃን ኬሪ በሁኔታው አሳሳቢነት ላይ የጻፉት ደብዳቤ አለ። ሰለሞን ክፍሌ ሁሉንም አካቶ እንደሚከተለው ያቀርበዋል። በምስራቅ ወለጋ ዞን ኑኑ ቁምባ ወረዳ የአደር የከተማ ነዋሪዎች ለልማት ስብሰባ በሚል በትላንትና ዕለት በከተማይቱ መስተዳደርና ኦህዴድ ቢሮ የተጠራው ስብሰባ ወደ ተቃውሞ መቀየሩን ነዋሪዎች ገልጸዋል። በስብሰባው ላይ ባለሥልጣናቱ ስለ ልማት መናገር ሲጀምሩ፣ ሕዝቡ ግን ልጆቻችን በየትምህርት ተቋማቱ እየተገደሉ ሌሎች የት እንደደረሱ በጠፉበት በአሁኑ ወቅት ከእናንተ ከባለሥልጣናቱ መልስ እንፈልጋለን ሲሉ ጠይቀዋል። ባለሥልጣናቱ ግን ለሕዝቡ ጥያቄ መልስ መስጠት ስላልፈለጉ ሕዝቡ ስብሰባውን በትኖ ወደ ተቃውሞ ማሰማት መግባቱ ተገልጿል። ከነዋሪዎቹ አንዱ እንዲህ ያስረዳል። ከዚያ የጸጥታ ኃይሎች በመኪና መጥተው ተቃውሞውን ለመበተል ሞከሩ። አድማ በታኝና የፌዴራል ኃይል ነበሩ። ሕዝቡም ሸሽቶ ወደ ጫካ ገብቷል፣ ነበር ያለውም። የአደሬ ከተማ አስተዳዳሪ አቶ ወርቅነህ በእጅ ስልካቸው ላይ ተደውሎላቸው መልሳችሁ ደውሉልኝ ልዘጋጅ ብለው በድጋሚ ሲደወልላቸው ግን የደወላችሁት ቁጥር ትክክል አይደለም ይላል ስልካቸው። በሌላ በኩል ደግሞ በጉጂ ዞንና በቦረና ዞን መካከል በምትገኝ ኦኮቴ በምትባል አካባቢ የሼህ አላሙዲንን አዲስ የወርቅ ቁፋሩ ፕሮጀክት ለመጀመር የሚደረገውን ዝግጅት በመቃወም የተለያዩ ወረዳ ነዋሪዎች ዛሬ የተቃውሞ ሰልፍ ወጥተዋል ሚድሮክ በሻኪሶ አካባቢ ያደረሰው አንሶ አዲስ ፕሮጀክት በኦሮሞ መሬት መሰጠቱን እንቃወማለን ይላሉ ሰልፈኞቹ። ኡብኒ ነጋ ኤክሲሱ ኡመተ ቡሌ ወልተ ዱፊ ሳፍ ጀሩካን ካን ኩፍቴ ካብኔ ጉዲና ሌን ጅርቲ ተአና ሌ ኩር ጸጥታ አስከባሪዎች አንድ ላይ ሊወጣ የነበረውን ህዝብ በየቦታው እያስቆሙ ለመበተን ከካቢኔ አባላትና የዞን ባለሥልጣናት ጋር ሞከሩ። ሕዝቡ ግን አልፎ ተቃውሞውን ማሰማት ችሏል ነበር ያለው። የተቃውሞ ሰልፉ ተጠናቆ ሕዝቡ ወደ የቤቱ አካባቢዎች ሲያመራ ግን የጸጥታ ኃይሎች ጠብቀው ድብደባ እንዳደረሱበትና ከታሰሩት መካከልም ቱኔ ገናሌ የሚባል ሰው በደረሰበት ከፍተኛ ድብደባ ለሕይወቱ አስጊ በሆነ ሁኔታ ውስጥ እንዳለ ገልጸዋል። የጉጂን ዞን ባለስልጣናት ለማግኘት ያደረግነው ጥረት አልተሳካም። እንዳገኘን እናቀርባለን። በሌላ በኩል በምዕራብ ወለጋ ጃርሶ ወረዳ ገባ ዳፍኖ ከተማ የማስተር ፕላኑን በመቃወም ሰልፍ ወጥታችኋል ተብለው የተከሰሱ 26 ተማሪዎች ትላንት ፍርድ ቤት ቀርበዋል። በምስክርነት የቀረቡባቸው ካቢኔዎች ሚሊሻዎችና የፖሊስ አባላት ሲሆኑ አቃቢ ሕግ መረጃ አለኝ በማለቱ ተጨማሪ ቀን እንዲሰጠው ጠይቆ ለሳምንት ተቀጥሯል። ሁኔታውን ከተማሪዎቹ አባት አንደኛው እንዲያስረዳሉ። ምዕራብ ወለጋ ገባ ደፍኖ አካባቢ ግን ሰላማዊ ስልት ተወጣችሁ ብሎ አንድ ሃያ ስድስት የሚሆኑ ተማሪዎችን ካሰሩ በኋላ በትላንትና ዕለት ፍርድ ቤት አቅርቦ ነበር። ካቀረቡ በኋላ ደግሞ ፖሊሶች ወረዳው ካቢኔዎችን ምስክር አድርጎ እየመሰከሩበት ነው። ለምን ሰላማዊ ሰልፍ ወጣችሁ ብሎ ካሰሩ በኋላ እየመሰከሩበት ነው። አሁን እየፈለጉት እርምጃ እየወሰዱበት ነው እንጂ ኦሮሚያ አስተዳደር ችግር ስላለበት አንስተነዋል እያሉ ስለ ኢንፎርሜሽኑ ሰምቶ እንዲያልሰሙ አድርጎ ነው እዚህ አካባቢ ደግሞ ይህን ነው ያሉ። በምዕራብ ሐረርጌ አሰቦት ወረዳ ባለፈው ሳምንት ሐሙስ ተካሄደ ከተባለው የተቃውሞ ሰልፍ ጋር ተያይዞም አሁንም በአካባቢው ከፍተኛ ውጥረት መኖሩን ያነጋገርናቸው የከተማዋ ነዋሪ ገልጸዋል። በተማሪዎቹና ሰልፉን ለመበተን በወጡ የመንግስቱ ኃይሎች መካከልም ግጭት መፈጠሩን ያስረዳሉ። በዚያን ቀን የሆነው የሜስ ወረዳ የደህንነት ኃላፊ ሚሊሻዎችንና የመከላከያ ሰራዊት ይዞ መጣ። ወደ ተማሪዎች መተኮስ ሲጀምሩ ተማሪዎቹም ድንጋይ መወርወር ያዙ። ሙሳ የተባለው የደህንነት ኃላፊ ራሱ አንድ አርሶ አደር በጥይት መቷል። በጠቅላላው አራት ሰዎች ቆስለዋል ነበር ያለው የከተማው አስተዳዳሪ አቶ ቶፊቅ አሊ መታሰራቸውንና እስካሁንም እንዳልተፈቱ የሚታወቅ ሲሆን በእርሳቸው ቦታም የተመደበ እንደሌለ ያስረዳሉ። እንዴት እንደተወሰዱም ከቤታቸው ሲያስረዳ አቶ ቶፊቅ አሊን መከላከያዎችን የያዙት ረመዳን በተባለ ሰው ተመርተው ቤቱ ታሞ በተኛበት ነው። ከዚያም እያንገላቱ መኪናቸው ላይ ወርውረው ይዘውት ሄዱ። ሕዝባችን እንዳለ ያለው እስር ቤት ነው ማለት ይቻላል። የሜስ ወረዳ የኦህዴድ ኃላፊና የከተማዋ ምክትል አስተዳዳሪም ታስረዋል ብሏል። ይህ በእንዲህ እንዳለ እዚህ በዩናይትድ ስቴትስ ሚኔሶታ ክፍለ ግዛት ሁለት ሴናተሮች ኤሚ ክሎባከርና አል ፍራንከን በኦሮሚያ ክልል እየተካሄደ ያለውን ሁኔታ በተሟላ መልኩ አጣርተው የዩናይትድ ስቴትስ ምክር ቤት በኢትዮጵያ የሲቪሎችን ደህንነት መጠበቅ የሚያስችል አስቸኳይ እርምጃ ይወስድ ዘንድ ሪፖርት እንዲያደርጉ ለውጭ ጉዳይ ሚኒስትሩ ጆን ኬሪ ትላንት በጋራ ደብዳቤ ጽፈዋል። ሚኒሶታ በዩናይት ስቴትስ ከፍተኛ ቁጥር ያላቸው የኦሮሞ ተወላጆች ይኖሩባታል። ሴናተሮቹ ኤሚ ክሎባከርና አል አልፍራንክን በዚሁ ደብዳቤያቸው ሁመን ራይትስ ዋችና መገናኛ ብዙኃን በትንሹ 140 የተቃዋሚ ሰልፈኞች በኢትዮጵያ የጸጥታ ኃይሎች መገደላቸውን በመግለጽ ያወጧቸው ሪፖርቶች በጥልቅ አሳስቦናል ብለዋል። ሚስተር ኬሪ በሰላማዊ የኦሮሞ ተቃዋሚ ሰልፈኞች ላይ በቅርቡ የተፈጸመውን ግድያ በማውገዞ ማመስገን እንፈልጋለን። ሆኖም ጠንካራ እርምጃ መውሰድ ያስፈልጋል ሲሉም ሴናተሮቹ አሳስበዋል። የመንግስቱ የጸጥታ ኃይሎች በኢትዮጵያ ሐሳብን በነጻነት የመጠቀም መብቶቻቸውን ለማስከበር የሚሞክሩ ጋዜጠኞችንና ዜጎች በጅምላ ያስራሉ፣ ይቀጣሉ ሲሉ የሁመን ራይትስ ዋች፣ አምነስቲ ኢንተርናሽናልና ኮሚቴ ቱ ፕሮቴክት ጀርናሊስት ይከሳሉ። የኢትዮጵያ መንግስት በፕሬስ ነጻነትና የሲቪል ማህበረሰብ ቡድኖችን እንቅስቃሴ በመገደቡ ምክንያት የሀገሪቱን የሰብአዊ መብቶች ሁኔታ እየተከታተሉ ሪፖርት የሚያደርጉ ወገኖች በአብዛኛው የሚተማመኑት በሶሻል ሚዲያ ሪፖርቶችና ስፍራው ላይ በሚገኙ የተቃዋሚ ሰልፈኞችና ሌሎች ምንጮች ይሆናል። ሁከቱ ይበልጥ እየተስፋፋ ይመጣል የሚል ስጋት ያየለ ሲሆን፣ መንግስትም የኦሮሚያን ክልል ለማግለል እርምጃዎች እየወሰደ ነው። ባለሥልጣናቱ በቅርቡ በአካባቢው የሞባይል ስልክ አገልግሎቶችን ቆርጠዋል። ብዛት ያላቸውን ወታደሮችም የመደቡ በመሆናቸው ሁከቱ የመጨመሩን ስጋት ማጠናከሩን የሚኔሶታ ሴናተሮች ኤሚ ክሎባከርና አል ፍራንክን ለዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ በጋራ በጻፉት ደብዳቤ ጠቅሰዋል። የማስተር ፕላኑን አስመልክቶ ዩናይትድ ስቴትስ ለኢትዮጵያ የምትሰጠው እርዳታ አርሶ አደሮችን ከይዞታቸው በኃይል ለማፈናቀል መጠቀሚያነት ሊውል አይችልም ሲል የዩናይትድ ስቴትስ ኮንግሬስ በቅርቡ ጠንካራ መልእክት ማስተላለፉም አይዘነጋም። ክቡራትና ክቡራን አድማጮች የመጽሔቱ ክፍለ ጊዜ ይቀጥላል። ወደ ኬንያ ይወስደናል። አልተከታዩም የኬንያ ድንበር በህገወጥ መንገድ የኬንያን ድንበር በህገ ወጥ መንገድ ተሻግራችኋል ተብለው የተከሰሱ ወደ ሰላሳ የሚደርሱ ኢትዮጵያውያን የኦሮሞ ተወላጅ ስደተኞች ወደ አገራቸው እንዲመለሱ የማርሳቢት ፍርድ ቤት መወሰኑ ተገለጠ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ስደተኞቹ ጥገኝነት እንዲያገኙ ለኬንያ መንግስት ያቀረበው ጥያቄ አንድ ስደተኛ ከማስጠለል በስተቀር ተቀባይነት እንዳላገኘ ተናግሯል። እንዲመለሱ የተወሰነባቸው ስደተኞች ግን አሁን ያሉበት ሁኔታ አልታወቀም። ገልሞ ዳዊት አጭር ዘገባ ከናይሮቢ አድርሶናል። ስደተኞቹ ከሁለት ሳምንታት በፊት በሰሜኑ ኬንያ ማርሳቢት ግዛት በፖሊስ ቁጥጥር በዋሉበት ጊዜ ጉዳያቸው በአግባቡ እንዲታይ ዓለም አቀፉ የስደተኞች ድርጅት ዩንሲያር ኬንያ ቅርንጫፍ መስሪያ ቤት የኬንያ መንግስትን መጠየቁ የሚታወስ ነው። ነገር ግን ከስደተኞቹ አብዛኛዎቹ ኬንያ ውስጥ ጥገኝነት ማግኘት ለደህንነታቸው ያሰጋል በማለት ኬንያ ውስጥ ጥገኝነት ስላልፈለጉና ወደ ሌላ ሀገር የመሻገር ፍላጎት ስላሳዩ ፍርድ ቤቱ ወደ ሀገራቸው እንዲመልሱ አዟል ሲሉ የዓለም አቀፉ የስደተኞች ድርጅት ዩኒሲያር ኬንያ ቅርንጫፍ ቃል አቀባይ ዱክ ሟንቻ ተናግሯል። በፍርድ ሂደቱ ወቅት የስደተኞቹን መብት ለማስጠበቅም ድርጅቱ ጠበቆችን ወደ ማርሳቢት ልኮ የነበረ ሲሆን ወደ 28 ከሚሆኑ ኢትዮጵያውያን አንድ ሰው ብቻ የጥገኝነት ጥያቄ በማቅረቡ ሌሎቹ እንድመለሱ ተወስነዋል ሲሉ ቃል አቀባዩ አብራርተዋል። የጥገኝነት መብቱ ተጠበቀለት የተባለውም ኢትዮጵያዊ በቅርቡ ወደ ናይሮቢ እንደምወሰድ ና እንደምመዘገብም አክሎ ተናግሯል። በምጻረ ቃሉ ዲ አር ኤ በመባል የሚታወቀው የኬንያ ስደተኞች ጉዳይ ቢሮውን በበኩሉ የስደተኞቹ እንድመለሱ መደረግ እውነት መሆኑን ተናግሯል። ከቢሮ ባገኘን መረጃ መጀመሪያ የስደተኞችን መዝገባ የሚያካሄድ ስደተኞቹ የተያዙበት ግዛት ማለትም ካውንቲ ሲሆን ከዚያም በኋላ ቢሮ ስደተኞቹን ተቀብሎ እንደሚያስተናግድ ና ወደምገባቸው ቦታ እንደመወሰድ ስማቸው እንዳይጠቀስ የጠየቁ የኬንያ ስደተኞች ጉዳይ ቢሮ ባልደረባ ገልጸውልናል። አሰራሩ ጥገኝነት ፈላጊዎችን ከድንበር እንድመለሱ በማድረግ ለአደጋ ያጋልጥም ወይ ስንል ላቀረብነው ጥያቄ መስሪያ ቤቱ ይህ ችግር እንዳይከሰት በድንበር አካባቢ ፖሊሶች በስደተኞች አያያዝ ዙሪያ ስልጠና ለመስጠት በዝግጅት ላይ ነው ሲል መልስ ሰጥተውናል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ወደ መጽሔቱ ተከታይ ርዕስ እናልፋለን። በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር የተነሲው ሪፐብሊካን ካብ ኮርከር በልዩ ልዩ የዓለማችን ጉዳዮች በተለይ ደግሞ ወቅታዊ በሆነው በጸረ አይሲል እንቅስቃሴ ላይ ከቪኦኤው ማይክል ባውመን ጋር ተወያይተዋል። ሴናተር ኮርከር መልስ ከሰጡባቸው ነጥቦች መካከል የሶሪያው ቀውስ፣ ሰሜን ኮሪያ ላይ የተጣለው ማዕቀብ፣ በኒውክሌር መርሃ ግብሯ ላይ ከኢራን ጋር የተደረሰው ስምምነትና ጸረ አይሲል እንቅስቃሴ ጥቂቶቹ ናቸው። አዲሱ አበበ ዝርዝሩን ይዟል። ሴናተር ኮርከር በቅድሚያ የተናገሩት በሶሪያው ውዝግብና ቀውስ መፍትሔ ለማምጣት ስለተያዘውም ጥረት ነው። በቀውሱ ለተጎዱና ለተፈናቀሉ ወገኖች የተጠየቀው እርዳታ እንዳልደረሰ የገለጡት ሴናተር ኮርከር በዚህ ረገድ ከተቃዋሚው ወገን ጋር የተደረገው ግንኙነትም አስቸጋሪ ሁኔታ ላይ እንደሚገኝ ነው ያስረዱት። አሁን በጣም አስቸጋሪ ሁኔታ ላይ ነው ያለው። የተጠየቀው የሰብአዊ እርዳታ ተግባራዊ አልሆነም። ሌላው ቀርቶ በማስገደድ የተወለዱ ሕፃናት ፕሬዚደንት አሳድ ከሚቆጣጠሩት እስር ቤት ገና አልተለቀቁም። እናም ያን አይነት ስፍራ ለመምራት ያለው ችግር እንዲህ በቀላሉ የሚገመት እንዳይደለ አውቃለሁ። በአሁኑ ወቅት የሚታየው መፍትሄ ወይም አማራጭ ዲፕሎማሲያዊ ድርድር ብቻ እንደሆነም ሴናተሩ አስምረውበታል። ሴናተር ባብ ኮርከር ሌላው መልስ የሰጡበት ጉዳይ በሰሜን ኮሪያ የተጣለው ማዕቀብ ነው። በዚህ ረገድ አሉ ሴናተሩ የተባበሩት መንግሥታት ድርጅት የሚያካሂደው ውይይት እኛ በአሁኑ ወቅት የምንመኘውን ግብ ይመታል ብዬ አልተሰማኝም። የሰሜን ኮሪያን አካሄድ ልትቋቋም የምትችል አገር ቻይና ነች። ይህ ማዕቀብ ደግሞ የነገሮችን አካሄድ በሙሉ ሊቀይር ይችላል ብዬ አስባለሁ ብለዋል ሴናተር ባብ ኮርከር። ምንም ባለማድረግ የሚመጣ ያልተጠበቀ ውጤት ላይ እንደተደረሰ ነው የሚታየኝ ያሉት ሴናተር ባብ ኮርከር በማያያዝ የዓለም አቀፉን ማኅበረሰብ አካሄድም እንዲህ ይገልጣሉ። ኢንተርናሽናል ኮሚኒቲ ሃዝ ቤን ቨሪ ኢንጌጅድ ኢን ኢራን ዊች ኢዝ ማች ፈርዘር ቢሃይንድ ዘን ኖርዝ ኮ እንደምታውቁት ዓለም አቀፉ ማኅበረሰብ በኑክሌር ጦር መሣሪያ ዕድገት ረገድ በኢራን ጉዳይ ላይ ነው ብዙ የሠራው። እናም ሰሜን ኮሪያ ከምትገኝበት ደረጃ ብዙ ወደ ኋላ ቀርቷል። አሁን የተያዘው ጥረት የትም እንደማያደርስ ሕዝብ የተገነዘበው መሆኑን ሴናተር ባብ ኮርከር ገልጠው ከአንድ ጎረቤቶቻችንም ወደ አንድ አስተማማኝ ወዳልሆነና ወዳልተረጋጋ ሁኔታ እንዳያደርስ ጥንቃቄ ያሻልም ብለዋል። በኢራን የኒኩሌር ጦር መሣሪያ ስምምነት ዙሪያም ተናግረዋል ሴናተር ባብ ኮርከር። እኔ አልደገፍኩትም። እንዲሳካ ግን በእርግጥ እፈልጋለሁ። ማለቴ ለሀገራችን ጥሩ ነገር እመኛለሁ። ያ ብቻ አይደል? በክልላችንና ለአካባቢያችን መልካም ነገሮችን እመኛለሁ። ኃይል በሚያስፈልገን ነገሮች ሁሉ ኃይልን እንሻለን። በሪፐብሊካኖችም በለው ወይም በወገንተኞች ባልሆኑ ዘንድ ስኬታማ ስራ ተሰርቶ ኢራን ልኳን እንድታገኝ ማድረግ ነው የሚያሻው። ይህ አይነቱ ጥረት በሁሉም መስመር ከተገፋ የተባበሩት መንግሥታት ድርጅት የጸጥታው ጥበቃ ምክር ቤት ውሳኔም በአግባቡ ሊከበር ይችላል ሲሉም ሴናተሩ ተናግረዋል። በአሁኑ ወቅት በአውሮፓ የተለያዩ ፍላጎቶች እንደሚንጸባረቁ የተናገሩት ሴናተሩ ሩሲያም በጦር መሳሪያ ሽያጭ ጥቅሟ፣ ቻይናም በመሬት መቀራመጥ ፍላጎቷ ከገፉ ምክር ቤቱ የትም እንዳይደርስም ስምምነቱም አይከበርም ነው የሚሉት። ወደ ወቅቱ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫን በመሄድ ሴናተር ኮርከር አዲሱ ፕሬዚዳንት ዩናይትድ ስቴትስ የዓለማችን ሀያለው አገር መሆኗን በማመን ሸሪኮቻችን በእኛ አቅጣጫ እንዲጓዙ ግፊት ማድረግ ያሻዋል ብለዋል። ለዚህም አሉ አሁን ያለንበትን ተጨባጭ ሁኔታ መመርመር ጠቃሚ ነው። አይሲስ አንዱና ወቅታዊ የዓለማችን ጸጥታ ስጋት መሆኑ ይታወቃል። እስላማዊ መንግስት ነኝ ባዩ አማጼ ቡድን እግሩን አፍጋኒስታን ውስጥ ሲያስገባ በወቅቱ እዚያ እንደነበሩ የተናገሩት ሴናተር ያኔ ታዲያ ብታምንም ባታምንም የጦር ኃይላችን አልቃይዳን ሊደመስስ እንደሚችል ከፍተኛ እምነት ነበረኝ ብለዋል። አያይዘውም በአይሲል ማለትም እስላማዊ መንግስት ነኝ በሚለው ቡድን ላይ ግን እርምጃ አልተወሰደም፣ ያ ደግሞ አሳዛኝም አሳፋሪም ነው ብለዋል። ደግነቱ ግን አሁን መከላከያ ሚኒስትር አሽ ካርተር የነገሮችን አካሄድ ለውጠው ዛሬ የምድር ጦር ኃይላችን በአይሲስ ወይም በዳይሽ ላይ የማያዳገም እርምጃ ሊወስድ የሚችልበት አቅም ላይ ይገኛል ሲሉ በመወሰኛው ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር የሆኑት የቴኔሲ ሪፐብሊካን ሴናተር ባብ ኮርከር ለቪኦኤው ዘጋቢ ሚካኤል ቦውማን የሰጡትን ቃለ ምልልስ አጠቃለዋል። አዲስ አበባ ላይ ከምሽቱ ሶስት ሰዓት ተኩል ነው። በዋሽንግተንና አካባቢዋ ደግሞ ከቀኑ ሰባት ሰዓት ተኩል ነው። አሁን ረቡዕ ጥር 25 2008 ዓ ምት ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እያደመጣችሁ ያላችሁት። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ተከታዩ ዝግጅት ኢትዮጵያውያን በአሜሪካ ነው። ኢትዮጵያ ውስጥ በድርቅ የተጎዱ ወገኖችን ለመርዳት ዩናይትድ ስቴትስ የሚገኙ ኢትዮጵያውያን እያደረጉ ባሉት እንቅስቃሴ ላይ ያተኩራል። በሁለት የሰሜን አሜሪካ ግዛቶች ዋሽንግተን ዲሲ እና በአካባቢዋ እንዲሁም አትላንታ የሚገኙ ኢትዮጵያውያን የጀመሩት ጥረት በተዋወቀበት ባለፈው ቅዳሜ የተላለፈው ዝግጅታችን የአትላንታው ስብሰባ ለማግስቱ እሁድ የእርዳታ ማሰባሰቢያ ፕሮግራም ማዘጋጀቱን ገልጠን ነበር። እንዴት ተካሄደ? ምን ያህል ሰውስ ተገኘ? ምንስ ተገኘ? አዲሱ አበበ ለኢትዮጵያውያን በአሜሪካ ዝግጅቱ የአትላንታውን ስብሰባ ከሚያስተባብሩት አንዱን አቶ ላአከ ማለደን አነጋግሯል። በእለቱ የነበረው ሁኔታ በመግለጽ ይጀምራሉ አቶ ላአከ የመቱ ከተጠበቀው በላይ ነው የሆነው። የመጡት ታዳሚዎች በጣም በርከት ያሉ አመርቃኝ የሆነ ፕሮግራም ነው የነበረው። እንዳጋጣሚ ደግሞ ከሆነ እሑድ ነበር። የአየር ተዋዊ በጣም ተባብሮን፣ በጣም ቆንጆ ነበር። በቁጥር መግለጥ ይቻላል ምን ያህል ሰው እንደገኘ? አዎ ይቻላል፣ ይቻላል። አዳራሹ እስከ አንድ ሺህ ህዝብ ድረስ ይይዛል። የመጡት ከስድስት መቶ እስከ ሰባት መቶ ሀምሳ ይደርሳል። ቲኬቱን ገዝተው ስጦታ ሰጥተው ለተለያዩ ምክንያት ያልመጡ ታዳሚዎች ነበሩ። እንዴት ነበር ተናጋሪዎች ነበሩ ቅስቀሳ የሚያካሄዱ የኢትዮጵያውያን ድርቅና ረሃብ በደንብ አስረድተው ሰው እንዲሰጥና እንዲለግስ ለማድረግ እንደው ተጽዕኖ ሊያሳድሩ የሚችሉ ተናጋሪዎች እንግዶች እነማን ነበሯች? በቅድሚያ በኢትዮጵያ ውስጥ የደረሰው የረሀብ የሚገልጽ ሁለት ከአስርና እስከ አስራ አምስት ደቂቃ ያልበለጠ ቪዲዮ ክሊፕ ነበር። በጣም በፕሮፌሽናል የተዘጋጀ እሱም ፕሬዘንት ካደረግን በኋላ መድረኩ የተከፍቶ በኢትዮጵያን ኮሚኒቲ የቦርድ ዳይሬክተር ሶሎሞን የሚባል እሳቸውን የከፈቱት መድረኩን። ከዛ በተጨማሪ ደግሞ ለወገን ደራሽ ገብረሃይል ቸርፐርሰን ንግግር ካደረገ በኋላ ከዛ ያው በዚህ እንቅስቃሴ የተካሄደ ዋናው በጣም የተለያዩ ፕሮግራሞች ነበሩ። በነገራችን መጥቀስ የምንፈልገው ቢኖር በጣም ሕፃኖች ወጣቶች ዊ አር ዘ ወርልድ የሚለውን ሞዝኑ በመዘመር እንዲሁም ግጥሞችን ነበሩ የሚቀስቀሳ የሚያረጉ። በዛ ላይ ከኢትዮጵያን ኮሌጅ ውጭ ለየት ያለ እንግዳ ነበረን የወርልድ ዲቪዥን ሪፕሬዘንታቲቭ ከኒውዮርክ መጥተው ስለ ፕሮሲጀሩ እንዴት አድርጎ እንደሚላክ ምን እንደሚያደርጉ ያንን በሚመለከት ዋናው የተረባረው ነው። ቀደም ብዬ እንደጠቀስኩልህ ማዝናኛዎች ሙዚቃ ነበሩ ብለን ነበር። እንደዚሁም ኮሜዲያን ነበሩ ብለን ነበር። ሰው ብቻ በሀዘን ብቻ እንዳይወጣጠር ትንሽ ደግሞ ማዝናኛ እንድናደረግ ብለን ብዙ ሰዓትም አላገኝም። አብዛኛውን ሰዓት ያጠፋን ኦፕሽን ላይ ነበር። ሁለት የግብሩ ሀይሉ ባልደረባዎች ፕሮፌሽናል ኦፕሽነር ናቸው ማለት ይችላሉ። ምናም እንዲ አንድ አጋጣሚ በእናንተ አካባቢ ሰው ከፈለገ ሪሊ መከራየት ይችላል። ሰዎች በጣም ብዙ ቀስቃሾች ናቸው። ያን ያህል ጥሩ ነው። በወቅቱ አንድ ኢትዮጵያዊ አርቲስት የሰጠን ስዕል ነበር ኦፕሽን ውስጥ ገብቶ ከአስራ አምስት ሺህ አምስት መቶ ድረስ አመጥቷል ያ ኦፕሽን ያ አርት አጫርታችሁት የተሰጠንን አርት አጫርት ነው አስራ አምስት ሺህ አምስት መቶ በዛ አጋጣሚ አንዱ ከተማው ነዋሪ የሆኑ ባለሙያ እሳቸው ወሰዱት ማለት ነው ትልቁ አሸናፊ ነበሩ እሳቸው አዎ አቶ ላክ ባለፈው ቅዳሜ ባስተላለፉን ፕሮግራም እንደገለጡልኝ የአትላንታው የኢትዮጵያ ማህበረሰብ ማዕከል በሱ ጃንጥላ ስር በሱ ስር ነው የተሰባሰባችሁት። ስብስቡ ምን ይመስላል ለማለት ነው ይህን ያነሳሁት። ምንድን ነው ከሃይማኖት ተቋማት፣ ከሌሎችም ከሲቪክ ማህበራት እዚህ ውስጥ ያልተካተቱ ግን የመጡ እና የሰው ስብጥር ምን ይመስላል? የመጡት በጣም ዋይድ ሬንጅ ነበር፣ ሰፊ ነበር። ነው ነገር ለመናገር በጣም የህብረት አቅጣጫ መንገድ የያዘ ነው መስሎ ከተለያየ ኢቭን ምንም እንኳን የተለያዩ ልዩነት ቢኖሩን በዚህ በጋራ ጉዳይ ላይ የቀረ ብሄረሰብ የለም ማለት ይችላሉ። ውጭ ለምሳሌ አፍሪካኖች የመጡ ነበሩ። አንዳንድ ቤተክርስቲያን ፓስተር የመጣ አንድ ቤተክርስቲያን ፓስተር የመጣ ነበር። ኢትዮጵያውያን ያልሆኑ እሺ። እንዲያውም አንድ ኢትዮጵያዊ በሀገራችን አስቀምጥ ነው ቆኑ ላይ የምናደርገውን እንቅስቃሴ ሲያስተረጉምለት ነበር። እንዲሁም ከሁሉም እምነት አኳያ ተጋብዞ የመጡሉ ነበሩ። በዛ ላይ እኛ ብዛቱን ታይም ሰዓት መጠቀም የፈለግ ነው። በዚሁ በስብስቡ ላይ ነው የመጡ ቼክ የሚሰጡ ነበሩ። ፈንድሬዚንግ ላይ የተለየ ጠረጴዛ ነበር። በዛ ላይ ኦክሽን ላይ የሚሳተፋሉ እና ብዙውን ሰዓት ሪሊ በዛ ነበር። ለማታቸው ተደረረብ መድረኩ በጣም የተወሰነ ነበር። ለብዙም መድረኩን አልሰጠንም። ደግሞ ማያስፈላጊ ነው አላገኝም። ግን በአጠቃላይ ከአጥናስ ከአጥናት ጥሪያችንም ሰምቶ ችግሯችሁ ችግራችን ነው የኢትዮጵያ ችግር ሁላችን ችግር ነው። ይሄ ሃይማኖት አይጠይቅም፣ አገር አይጠይቅም፣ ወገን አይጠይቅም። ኢትዮጵያ መሆንም የለብን በዚህ ጉዳይ ላይ ለመድረስ በሚለው አርማ በጣም አመርቅ የሆነ ስብስብ ነበር ማለት እችላለሁ። ጥሩ ምሳሌነት ያለው ነገር ነው። መልካም ነው ለሌሎችም። በዚህ ጉዳይ ላይ እንግዲህ እዚህ ዋሽንግተን አካባቢም የተሰባሰቡ አሉ። ባለፈው ቅዳሜ ክርስቶ ጋር ቀርቧል አንደኛው አካል። ሌሎችም አሉ። በሌላ ምስቴት የአሜሪካ ግዛቶች የሚንቀሳቀሱ አሉ። ምሳሌነቱ ነው እንግዲህ መወሰድ ያለበት። አሁን ወደፊት ምንድን ነው ያቀዳችሁት? በኢትዮጵያ ያለው ድርቅ፣ ረሀብ እንዲህ በአንድ ጊዜ የሚቋረጥ አይደለም። መፍትሄ የሚሰጥ ነገር ባንዴ ይገኛል ባይባልም በሚቀጥለው ዙር ምን ለማድረግ አስባቸዋል ወይም ደግሞ ቀጣይነቱ እንዴት ነው እሱ ሊካሄድ የሚችለው? ኢትዮጵያን ኮሚኒቲ አትላንታ ውስጥ በተለያዩ ጊዜ በደረሱ በኢትዮጵያውያን ላይ በደረሱት ካታስትሮፊክ የሆኑ ወይም ደግሞ በጣም አሳዛኝ ችግሮች በደረሱበት አካባቢ ለመድረስ ብሎ አንድ ያቋቋመው ድርጅታል። ይህም ግብረ ኃይል ኤምርጀንሲ ታስክ ፎርስ ኖች ላይ በውጭም በውስጥም በተለያዩ የተለያዩ ምክንያቶች ችግሮች በሚፈጠሩበት ጊዜ ህብረተሰቡን እያሰባሰበ ለወገን ድራሽ ማድረግ የሚገባውን ኃላፊነት እየተወጣ ነው ይወጣልም እና ይሄ በቋሚነት ተቋቁሟል በኢትዮጵያ ኮሚኒቲ ስር። ቀደም ብለን እንደጠቀስከው እንግዲህ የኢትዮጵያ ያለውን ችግር ለመቅረፍ በተለይ በራቡ አኳያ ያለውን ችግር ለመቅረፍ የኔ ወይም ያንተ የሁላ ሳይሆን የሁላችን የኢትዮጵያኖች ጉዳይ ነው እና እንግዲህ ለወደፊቱ ጥሩ ጅምር ይሆናል እንግዲህ ለጋራ ጉዳይ አብረን ለመስራት መቸስ እንግዲህ ቃልን ገባል ማላለ ብዬ አምናለሁ። በጣም ጥሩ ነው እንግዲህ በመጨረሻ ማቶላ ሂሳብ እንተሳሰብ እንዴ እሁድ ነው የተደረገው እሁድ የተደረገ ነገር ቆጥራችሁ ጨርሳችኋል ብዬ አላምንም እንደው ከሆነ ግን ቢቻል በትክክል ባይቻል ደግሞ ግምት በሚገባ በግምቱ ነግራለሁ የቲኬት አሻጫር አውቶራችን መንገዶች ያው የደጋፊዎቻችን ህብረተሰቡ አምሳ መቶ ሁለት መቶ ሶስት መቶ ስድስት መቶ ትኬት እየወሰደ ባለው ሰርክል ለመሸጥ እንደተከፋፈልን ነው ያለው፣ እና በአሁኑ ሰዓት ትኬቱን እየተረከብን ነው ያለ ነው። በወቅቱ መጥተው ስጠፋውን ያሰጡን ሰዎች ደግሞ ያው ቮለንተሮች እየላቅን እየለቀ አቅምን ነው እና ፓይፕላይን ላይ ያለን አትብር አለ እስከ በመምጣት ላይ ያለ ማለት ነው። ደወልኩልኝ በኋላ ከአምሳ ሺህ ዶላር በላይ ባንክ ቤት ገብቷል። ይሄ ጋራንቲ ነው። እና ያው እንግዲህ ፓይፕላኑ እየመጣ ነው እየጠበለ ነው። ጥሩ ውጤት ይኖረናል እያምናለሁ። እድልና ከሰጠ ነው አንድ ቀን ደግሞ ትክክለኛውን አማውንት ወደ ኢትዮጵያ የሚላከውን ገንዘብ ደግሞ እናሰራጫለን ማለት ነው። እንደዚሁም አሁንም ፈንትሬዝ ያለን እየተቀበልን ነው፣ በተለይ ኦንላይን ያለው እየተቀበልን ነው እና ይሄን ይመስላል እንግዲህ ባጭሩ። በጠቅላይ ግን ኢትዮጵያ የአትላንታ ህዝብ ህብረተሰብ በጣም ነው ጥሪያችንን ሰምቶ በጣም ነው ያስደሰትን። እውነትም ለወገን ደራሽ ናቸው ማለት እችላለሁ። ድንቅ ነው የሚያስመሰግን ስራ ነው እንግዲህ ሀምሳ ሺህ የአሜሪካ ዶላር ባንክ ገብቷል። ደግሞ የእርዳታው ቧንቧ አሁንም አልቆመም እየጎረፈ ነው ነው የሚሉኝ። መልካም ነው፣ ይቅናችሁ። መጨረሻ ላይ ቅድም እንዳሉት አጠቃላዩ ገንዘብ ሲታወቅ፣ በተለይ ኢትዮጵያ የተላከው ገንዘብ መጠን ሲታወቅ አጋጣሚ ፈልገን ለኢትዮጵያውያን ለአድማጮቻችን እንገልጣለን። አቶ ላከ ማለደ በአትላንታ የተሰባሰበው የግብረ ኃይል ወይም የእርዳታ አሰባሳቢ ግብረ ኃይል አፈቀላጤ ወይም ቃል አቀባይ አስተባባሪ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ስሚያሉ መልካም ቀን። እናመሰግናለን። አዲሱንም እንግዶቹንም ዴሞክራሲ በተግባር ይቀጥላል። የአርበኞች ግንቦት ሰባት የአንድነትና ዲሞክራሲ ንቅናቄ ሊቀመንበር ዶክተር ብርሃኑ ነጋ በአሁኑ ወቅት እዚህ ዩናይት ስቴትስ ይገኛሉ። በቅርቡ በወቅቱ የኢትዮጵያ ሁኔታ ላይ ለአውሮፓ ፓርላማ አባላት ማብራሪያ ለመስጠት ብራስልስ እንደነበሩም ተዘግቧል። ዶክተር ብርሃኑን ወደ ዋሽንግተን ያመጣቸው ጉዳይ ምንድን ነው? በኢትዮጵያ መንግስት በአሸባሪነት መፈረጃቸው በጉዟቸው ላይ ችግር ፈጥሮ ይሆን? ድርጅታቸው አርበኞች ግንቦት ሰባት ንቅናቄ የወቅቱን በኦሮሚያ እየተካሄደ ያለውን ተቃውሞ እንቅስቃሴስ እንዴት ጌታ ይዋል የሚሉትን ጥያቄዎች ጨምሮ ሰለሞን ክፍሌ ከዶክተር ብርሃኑ ጋር ባደረገው አጭር ቆይታ የተመለከታቸው ጭብጦች ናቸው። ወደ እይቱ የመጀመሪያ ክፍል። እስቲ አስቀድመው ሁለገብ ትግል እያካሄድ ነው ከምትሉበት አካባቢ ወደዚህ ወደ ዩናይትድ ስቴትስ በምን ምክንያት ቢነግሩን። ወደ ዩናይትድ ስቴትስም ሆነ ወደ ሌሎች ሀገሮች የምንሄድባቸው ስራዎች አሉ። ባለፈው ጊዜ እንደምታውቀው አውሮፓ ነበርኩ ለስራ። እሱ አሁንም የተለያዩ ስራዎች ስላሉን ለእነኛ ስራዎች እመጥቻለሁ። ወደፊት እመጣለሁ። ትግሉ የሚካሄድባቸው መስኮች ሰፊ ናቸው። ሰው በእነኝህ ቦታዎች ሁሉ መገኘት አስፈላጊ ሆኖ ሲገኝ እገኛለሁ። እርስዎ የአርበኞች ግንቦት ሰባት የአንድነትና ዲሞክራሲ እንቅስቃሴ ሊቀመንበር ዶክተር ብርሃኑ ነጋ በኢትዮጵያ መንግስት በአሸባሪነት ተፈርጀዋል። መሳሪያ አንስተው መንግስትን በሀይል ለማስወገድ ይንቀሳቀሳሉ በሚል ነው በአሸባሪነት የተፈረጁት። በቅርቡ ወዲህ ወደ አውሮፓ እንዳሉት አሁን ደግሞ ወደ ዩናይትድ ስቴትስ ሲጓዙ መንገድ ላይ የገጠመው ችግር ነበር? ከቪዛና የመሳሰሉት ጋር በፍጹም ምንም የገጠመኝ ችግር የለም። በመጀመሪያ ስመጣ እዚህም ስመጣ ሆነ አውሮፓ ሲሄድ ምንም የገጠመኝ ነገር የለም። ምንም የገጠመኝ ጉዳይ የሌለበት ምክንያት የኢትዮጵያ መንግስት አሸባሪ አለ ማለት፣ ሌላው አለም የኢትዮጵያ መንግስት የሚለውን ይሰማል ይቀበላል ማለት እንዳልሆነ መቼም ግልጽ ነው። የኢትዮጵያ መንግስት አተረጓጎም አሸባሪ ማለት የወያኔን ስርዓት የሚቃወም ማለት ነው። ጋዜጠኛ ሊሆን ይችላል፣ አስተማሪ ሊሆን ይችላል፣ በሰላማዊ መንገድ መንገድ ላይ ወጥቶ ሰልፍ ያደረገ ሊሆን ይችላል። ለወያኔ ስርዓት ሁሉም አሸባሪ ነው። አንድ ነገር መታወቅ ያለበት አይ ቲንክ ህዝቡም በግልጽ ቢያውቁ ጥሩ ይመስለኝ ወያኔን መቃወም ብቻ ሳይሆን ወያኔን በመሳሪያም በታገዘ ትግል መቃወም አሸባሪ አያሰኝም። አሸባሪ ማለት ፍጹም ሰላምተኛ የሆኑ ሰዎችን ምንም ጉልበት የሚባል ነገር የሌላቸውን ሰዎች፣ ሰላማዊ ሰዎችን ያለምንም መሰረት ዝም ብሎ የሚገድል የሚያጠፋ፣ የሚጨፈጭፍ ማለት ነው እና በዚህ የአሸባሪነት ትርጉም የዓለም ህዝብ ሆነ እነ የውጭ ሀገር መንግስታት እንዲህ አይነት በማህበረሰብ ላይ ሽብር የሚፈጥርን ስርዓት በመሳሪያ እንኳን መታገል በዚህ በአሜሪካ የነጻነት ትግል ወቅት እነሱም በግልጽ ያስቀመጡት ነው። ህዝብ የማይወክልን፣ የህዝብን መብት የማያከብርን፣ ህዝብ ላይ በጉልበት የተጫነን ስርዓት በመሳሪያ መታገል ትክክለኛ ብቻ ሳይሆን ከዜጎች የሚጠበቅ ግዴታ ነው ነው የሚለው። ስለዚህ እነሱም ያውቃሉ ማን አሸባሪ እንደሆነ። ያኔ በሰላማዊ መንገድ የሚታገሉትንም ሆነ ሌሎችን ይሄንን ጨካኝ የዘራፊ ስርዓት እውነተኛ በህዝብ በተመረጠ ዴሞክራሲያዊ ስርዓት ለመተካት የሚደረግን እንቅስቃሴ እነሱም አሸባሪ አይሉም። ከዛም ባሻገር ግን ማህበረሰቡን እያሸበረ ያለው ማን እንደሆነ ይሄን ማህበረሰብ እያሸበረ ያለው ወያኔ እንደሆነ በደንብ ያውቁታል። ስለዚህ ነው እንዲህ አይነት ጥያቄም በማናቸውም በኩል በኛ ላይ እንደማይነሳ ግልጽ የሆነው ማለት ነው። ወደ ቀጣይ ጥያቄ መንደርደሪያ እንዲሆን የነበር ጉዞውን በተመለከተ ችግር ገጥሞት ከሆነ ወይም ያደረጉት ጥንቃቄ ለማወቅ የፈለግኩት የአርበኞች ግንቦት ሰባት አመራር አባል አቶ አንዳርጋቸው ጽጌ ላንሳቦ በምን ሁኔታ ላይ እንደሚገኙ ትከታተላላችሁ። በአንድ ፕሮግራማችን ላይ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ሲናገሩ አቶ አንዳርጋቸው ጽጌ በእስር ቤት ችግር እንደሌለባቸው እንዲያውም ስለ ከተማዋ ልማት እያዞሩ እንደሚያሳዩቸውና ላፕቶፕ ተሰጥተው መጽሐፍ እየጻፉ እንደሆነ ነበር የተናገሩት። በወቅቱ የእናንተን አስተያየት በዚህ ላይ ማግኘት አልቻልንም ነበር። እስቲ አሁን እድሉን ልስጦ ምን ይላሉ ዶክተር ብርሃኑ? በዚህ የዶክተር ቴዎድሮስ አድሃኖም ገነጻ ላይ ቴዎድሮስ አድሃኖም የሚለውን ነገር ቴዎድሮስ አድሃኖም ብቻ አደለም፣ ማንም የዚህ ስርዓት ቁንጮ የሚለውን ነገር እውነት ነው ብቻ ሳይሆን እውነት ሊሆን ይችላል ብሎም ገምቶ መቀበል በጣም አስቸጋሪ እንደሆነ ይታወቃል። በኢትዮጵያ ውስጥ በዚህ ስርዓት ውስጥ እስረኞች በምን ሁኔታ እንደሚጠበቁ ምን አይነት አካላዊም ሆነ ስነ ሰቆቃ እንደሚፈጸምባቸው በተደጋጋሚ የቀረበ ሲነገር የቆየ ነው። ስለዚህ ለአንድ አርካቸውን ለማሰር ያን ያህል በብዙ ሚሊዮን የሚቆጠር ገንዘብ አውጥተው እንትን ያደረጉ ሰዎች እጃቸው ከገባ በኋላ እንደ እንቁላል ተንከባክበ ነዋል ቢሉ ይህንን የሚሰማ ያለ አይመስለኝም። እኛም እንግዲህ ከዚህ በፊት የቀረቡትንም ሪፖርቶች ከእንግሊዝ ኤምባሲም አካባቢ የነበሩ ሰዎች ሄደው ያዩት ተናገሩት ከፍተኛ የሆነ በተለይ ስነ ስኮካ እንደሚደርስበት ነው የምናውቀው። አሁን ባለበት ሁኔታ በሳምንት አንድ ጊዜ ቤተሰብ እንደሚያየው በተለይ አባቱ እንደሚያዩት እናውቃለን። እሱ እንከታተላል፣ ግን ይሄ ልክ ተዝናንቶ ተቀምጧል፣ የእኛን ልማት እያየ ነው ምናምን የሚሉትን ጨዋታ ሁላ ቴዎድሮስ ለራሳቸው ሰዎች ቢነግሯቸው ነው የሚሻለው። ለሌላው ሕዝብ እንኳን ይህን የሚሰማ ያለ አይመስልም። ዶክተር ብርሃኑ እንደሚያውቁት በአሁኑ ወቅት ኢትዮጵያ ውስጥ በኦሮሚያ ክልል ከሁለት ወራት በላይ የዘለቀ የተቃውሞ እንቅስቃሴ አለ። ምናልባት ከዜናችን ሰምተውት ከሆነ ዛሬም በአንዳንድ አካባቢዎች ተቃውሞው ቀጥሏል። እንዴት ያዩታል? ድርሶ ሁኔታው በሁለት መልኩ ነው ማየው እኔ አንደኛው በእውነት በተወሰነ ደረጃ ወያኔ የፈጠረው ዘውግ ላይ መሰረት ያደረገ የፖለቲካ ስርዓት በፍጹም ሰስቴነብል ያልሆነ እንደሆነና በፍጹም ሊቀጥል የማይችል እንደሆነ በግልጽ እያየን ያለንበት ሁኔታ ነው። ይህን የምለው በኦሮሚያ አካባቢ የሚደረገው ጥያቄ ብቻ ሳይሆን እንደምታውቀው ግጭት ግጭት የሌለበት የኢትዮጵያ አካባቢ አለ ለማለት በጣም ያስቸግራል። በጋምቤላ ውስጥ ከዚህ በፊት ሲደረግ ከነበረው የዘር ጭፍጨፋ ባሻገር እንደገና ከፍተኛ ግጭት ነው። በሶማሌ ክልል አሁን ኢሳና የማንነት ጥያቄ ተብሎ የሚነሳ አለ። በጎንደር በቅማንትና በአማራ ሆን ተብሎ የሚፈጠር ልዩነት አለ። በኮንሶ የትም በለው ይሄ ጥያቄ በሁሉም አቅጣጫ ልክ እንደ አሸን የፈላበት ሁኔታ የምታየው በፍጹም ይሄ ማህበረሰብን እንደዚህ ሆን ብሎ ከፋፍሎ ከዛ በኋላ ደግሞ እንደ አንድ ማህበረሰብ አስተዳድራለሁ ወይም የፖለቲካ ስርዓት ገነባለሁ የሚለው ፕሮጀክት ከሞላ ጎደል ለወያኔ ዝርፊያ ይመች እንደሆነ ነው እንጂ የተረጋጋ ከራሱ የተታረቀ ሰላማዊና ዴሞክራሲያዊ ኅብረተሰብ ለመፍጠር በፍጹም የማያስችል መሆኑ እየታየ ያለበት ነው። ሁለተኛው የሚያመለክተው የዚህን ስርዓት ከምንም ነገር በላይ ዝርፊያ ላይ የተመሰረተበት ስርዓት መሆኑና ይሄን ደግሞ በሁሉም አካባቢዎች ግልጽ እየሆነ የመጣበት ነው። የዚህ የመሬት ቅርምትና የመሬትነት ያ ጥያቄ ሰለሞን፣ ምን ያህል በተከታተልኩ አላውቅም። በ- ሲጀምር አዲስ አበባ ነው። አዲስ አበባን ከተማ ህዝብ ከያለበት ከየመንደሩ ከየድሩ እያፈናከሉ ለጊዜው ብር ላላቸው ለራሳቸው ሰዎች መሬቱን አከፋፍለው ጨርሰው፣ ሌላ አሁን መሬት ስላጡ ነው አስፍተው ሌላውን ኦሮሚያ አካባቢ እንደገና ለቅርምት እየታገሉ ያሉት ይህን አይነት ቅርምት በጋምቤላ ከሁለት ሶስት መቶ ሺህ ህዝብ በላይ አፈናቅለው አድርገውታል። እዛም ቢሆን ህዝቡን ከመሬቱ አፈናቅሎ ለሀገር ውስጥና ለውጭ ባለ ሀብቶች በቅርብ ለሚያውቋቸው ለወዳጆቻቸው መሬት ለማከፋፈል ሲያደርጉት የነበረው እንቅስቃሴ ነው። በአፋር እንደዚሁ ዋልድባ ሌላ ቦታ አይደለም። ኢቭን በራያ በትግራይ ዞንም መቀሌም እንኳን ድሆችን እያባረሩ ወያኔም ባለስልጣኖች ባለመሬትና ባለሀብ ያደረጉበት ሁኔታ ነው። እና ይሄ ይሄ የዝርፊያ ስራ አንድ አካባቢ ብቻ ተኮር ሳይሆን ሁሉም ቦታ እየተደረገ ያለ የዝርፊያ ስራ መሆኑ የኦሮሞን ወገኖቻችን ለየት የሚያደርገው በቃን ማለታቸው ነው። እንዲህ አይነት ዝርፊያ ካሁን በኋላ አንችልም፣ ጫንቃችን ሊሸከመው አይችልም። ስለዚህ በገዛ ሀገራችን በገዛ መሬታችን እንደፈለገ እየተባረን የምንኖርበት ሁኔታ ከሚፈጠር እየታግለን እንሞታለን ብለው በቆራጥነት መታገራቸው ነው እና ይሄ በእኔ በኢትዮጵያ ውስጥ የሚደረገው አጠቃላይ ትግል አንድ አካል ነው። ይሄ ትግል መደገፍ ያለበት ወገኖቻችን የሆኑ ኢትዮጵያውያን በመገደላቸው በእኚህ ወገኖቻችን ላይ እየተደረገ ያለው የመሬት ዝርፊያ ወገኖቻችን በመሆናቸው መጠን እኛን የሚመለከተን ስለሆነ፣ ከዛም ባሻገር ግን ሁሉም የኢትዮጵያ አካባቢ የሚደረግ አንድ አይነት የዝርፊያ ስርዓት ውጤት ስለሆነ ነው። ይሄንን ትግል ሁሉም ኢትዮጵያዊ ሊቀላቀለውና አብሮ አገራዊ ትግል ሊያደርገው የሚገባው ብዬ ነው ማለት እነኝህን ወገኖቻችንን የምንደግፍበት የምንተባበርበት አብረን የምንታቅልበት ሁኔታ ነው መፍጠር ያለብን። እንደኛ ድርጅታችንም እሱ ነው እያደረገ ያለው። ዶክተር ብርሃኑ፣ ኦሮሚያ ውስጥ ያለው የተቃውሞ እንቅስቃሴ እነሱ እንደሚሉት ሰላማዊ ነው። እርሶ ደግሞ እንቅስቃሴው ሊደገፍ ይገባል ይላሉ። ከእርሶ የትግል ፍልስፍና ማለትም ትጥቅ ትግልን ካካተተ ትግል ጋር አይቃረንም? ኖ በፍጹም አይካረንም። እንደምታውቀው ሰለሞን እኛ አንድ አይነት ትግል ትክክል ብቻ ትግል ነው መደረግ ያለበት የሚል እምነት የለም። በኛ እምነት የወያኔን ስርአት ጥሎ እውነተኛ ዴሞክራሲያዊ ስርአት መገንባት፣ ይህ ስርአት የቆመባቸውን ምሰሶዎች በሙሉ አንድ በአንድ መናድ አለባቸው ብለን እናምናለን። ከነኚህ ምሰሶዎች አንዱና ዋናው የወያኔ የመከላከያ ና የደህንነት ተቋም ነው። እሱን ማፍረስ ና እሱን መታገር ያስፈልጋል ብለን እናምናለን። ከዛ ባሻገር ግን የቆመበትን የኢኮኖሚ መሰረት መናድ አስፈላጊ ነው ብለን እናምናለን። በዚህ ዙሪያ በህዝባዊ እምቢተኝነት ሊሰሩ የሚችሉ ብዙ ይህንን የኢኮኖሚ መሰረት ለመናድ የሚደረጉ እንቅስቃሴዎች ሊኖሩ ይችላሉ ብለን እናምናለን። በአጠቃላይ ይሄ ህዝብ አልገዛም የሚልበት ከመሳሪያም ውጭ አልገዛም የሚልበት የህዝባዊ እምቢተኝነት ትግል ማድረግ አለበት ብለን እናምናለን። ይህንን ደግሞ እኛም እያደረግነው ነው። እኛም በዚህ ዙሪያ እያደራጀን ነው። አርበኞች ግንቦት ሰባት እንደ ድርጅት አንድ አይነት ትግል ብቻ ሳይሆን ሁሉን አይነት ትግል መደረግ አለበት ብሎ ነው የሚያምነው። ለዚህ ነው የእኛ ትግል አካልም ብለን የምንወስደው በየትኛውም አይነት ሁኔታ በኢትዮጵያ ውስጥ የሚደረግ ትግል የጋራ ትግላችን አካል ነው ብለን ነው የምናስበው። እኛ ኖርንበትም አልኖርንበትም እኛ አደራጀነውም አላደራጀነውም አላማው ኢትዮጵያን እውነተኛ ዴሞክራሲያዊ አገር ለማድረግና ይሄንን ላያችን ላይ እንዳልቅት ተጣብቆ እየዘረፈ ያለን በእውነት በሚገርም ሁኔታ አገር የሚያጠፋና የሚሸጥ ስርዓት በሁሉም መልክ መታገል የሁላችን። አድማጮች ዶክተር ብርሃኑ ነጋ በውይይታችን ላይ ላነሷቸው ነጥቦች ከኢትዮጵያ መንግስት በኩል ምላሽ ለማግኘት ሞክሬያለሁ። ወደ መንግሥት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ፣ እንዲሁም ወደ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ተወልደ ሙሉጌታ ቢሮ ስልኮች ደውዬ ነበር። ምላሽ አላገኘሁም። በዶክተር ብርሃኑ ነጋ በዛሬው ውይይት ለተነሱና በቀጣዩ ሁለተኛው ዝግጅት ለሚሰጡ አስተያየቶች ምላሽ ለማግኘት ጥረቴ ወደፊትም ይቀጥላል። በተለይ በኦሮሚያ ክልል ያለውን ሁኔታ አስመልክቶ ግን ከኢትዮጵያ መንግሥት አንድ ከፍተኛ ባለሥልጣን ባለፈው ሳምንት ቅዳሜ የተሰጠ መግለጫ መኖሩን ላስታውስ እፈልጋለሁ። በኦህዴድ ምክትል ሊቀመንበርና በኢትዮጵያ ካቢኔ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪዋ ወይዘሮ አስቴር ማሞ በወቅቱ እንደተናገሩት በኦሮሚያ ክልል የተከሰተው ብጥብጥና ሁከት ዋነኛ መንስኤ የመልካም አስተዳደር ችግር ነው። ይህም አስተያየት በክልሉ የተካሄደ ግምገማ ውጤት ነው ብለዋል። ሰሎሞንና እንግዳውን ዶክተር ብርሃኑን ላመስግንና ወደ ተከታዩ ዝግጅት እንለፍ። የመጽሐፍ ምረቃ ልዩ ቅንብር ነው። በእውቀቱ ስዩም ደራሲና ገጣሚ ነው። እስካሁን ስድስት መጽሐፍትና ስብስብ ሥራዎቹ ያሉባቸውን ሁለት ሲዲዎች አሳትሟል። የከትናንት በስቲያው እሁድ በሃዋርድ ዩኒቨርሲቲ ብላክበርን ሴንተር አዲሱ የበእውቀቱ ስዩም ከአሜን ባሻገር የተሰኘ መጽሐፍ ተመርቋል። ጽዮን ግርማ ከመድረክ ጀርባ አነጋግራው ነበር። ከአሜን ባሻገር የተሰኘው መጽሐፍ ከመጨረሻ ስራ በኋላ ዘግይቶ የወጣ ስራ ነው። በጣም ቆይቷል። ለምንድን የቆየው? የቆየበት ምክንያት በአንዳንድ ለመጽሐፉ ግብዓት የሚሆኑ መረጃዎችን ስፈልግ እንዘገይች እያለው አንዳንድ ጥናትና ምርምር የሚያስፈልጋቸው መጣጥፎች ነበሩ። መጽሐፍ ውስጥ መካተት ያለባቸው እነሱን ለማግኘት ፈልግ ዘግቻለሁ። ሌላው ግን ሰርቼ ያስቀመጥኳቸው ሌሎች ስራዎችም አሉ። ስለዚህ ስሰራ ነበረ። በመካከል ያለው ክፍተት ያላሳተምኩበት ነው እንጂ ያልሰራሁበት ጊዜ አይደለም። ስለዚህ ለማካካስ ሌሎች መውጣታችን አይቀርም። እስካሁን ድረስ ወደ አምስት መጽሐፎች ስታሳትምና ሁለት ሲዲ ደግሞ እንደዚሁ አሳትመዋል። እንደዚህ አይነት ስነ ስርዓት ባለው ሁኔታ መጽሐፍ አስመርቃ አታቅም እስከማውቀው ድረስ። አሁን እንደዚህ ሰው ይሄ ሁላ ሰው አዳራሹ ሞልቶ ተሰብስቦ መጽሐፍ በዚህ ሁኔታ ሲመረቅ ምን ተሰማ? በጣም ያልጠበቁት ነበረ። በእርግጥ የመጽሐፉን ዝግጅት መጀመሪያም ሀሳቡን ያመጡት ጓደኞቼ ናቸው። እኔ መጽሐፍ አስመርቂ አላቅም እና እንደዚህ ይህን ያህል ሰው መጥቶ ይታደማል ብዬ አስቤ አላቅም ነበረ። ምክንያቱም አሜሪካን ሀገር ሰዎች በጣም እንዲህ ባለ ዝግጅት ላይ የመገኘት ልማድ ብዙም የላቸውም ሲባል ነበር የማውቀው። ግን በእኔ ዝግጅት ላይ ብዙ ሰው ነው የተገኘ። ብዙ ወዳጆቻችን፣ ብዙ አንባቢዎች ተገኝተው ስነስርዓት ባለው ሁኔታ ዝግጅቴን ታድሟል ከመድረክ ጀርባ እያየሁ ነበር ልትወጣ ስትል መጨነቅ መጠበብ መረበሽ ወደዛ ወደዚህ መንጎራደድ አይ ነበር ና የመጽሐፍ ምርቃት ስለሆነ ነው ወይስ ከዚህ በፊትም ወደ መድረክ ልትወጣ ስትል እንደዚህ አይነት ስሜት አለ እውነት ነው እኔ ብዙ ጊዜ የራሴን የአደባባይ ሰው ነኝ ብዬ አላስብም የሳሎን ሰው ነኝ እና መድረክ ላይ ስወጣ የጻፍኩትን ለማንበብ ከሆነ ብዙ ችግር የለብኝም። ግን መድረክ ላይ የመናገር ልማድና ተሰጦ የለኝም። ስለዚህ ትንሽ ያው መርበትበቴ ትንሽ መደናገጥ ያልቀረም። ከአሜን ባሻገርን ነው ዛሬ ያስመረከው። ከአሜን ባሻገር ያልከው ለምንድን ነው? ከአሜን ባሻገር ማለት አሜን ብለን ስንቀበላቸው የቆየናቸውን የታሪክ አስተያየቶች፣ ፏልፎ የፖለቲካ አስተያየቶች ስለ አኗኗራችን የሚገልጹ ሀሳቦች በተቋማት በኩል በትምህርት ቤትም ሊሆን ይችላል፣ በመንግስት መገናኛ ብዙኃን ሊሆን ይችላል፣ ወይም ደግሞ መንግስታዊ ባልሆኑም በተለያዩ ተቋሞች አማካኝነት የሚቀርቡልንን የተዛቡ አስተያየቶች ግን እኛ አሜን ብለን ያው ተደጋግመው ስለተነገሩን አሜን ብለን የተቀበልናቸውን አስተያየቶች የሚሞግቱ መጣጥፎችን ለመጻፍ ነው የሞከርኩት። በዛ ምክንያት ነው አሜን ብለን ከምንቀበላቸው ነገሮች ባሻገር ያለው እውነታ ምን ይመስላል የሚለውን ለማሳየት ነው የጻፉት መጽሐፉ ነው። ይህንን ሀሳብ ስታነሳ ማህበረሰቡ አሜን ብሎ የሚቀበላቸው ሀሳቦች ምናልባት አንድ ማህበረሰብ እንደ ራሱ ወይም ደግሞ እንደ አንድ መለያ አድርጎ የሚቀበላቸው ሊሆኑ ይችላሉ። ከዚህ ባሻገር ያሉትን ብለ ስታነሳ ጨቃጫቂ የሆናሉ ያነሳቸው ሀሳቦች ብለ ታስባለ፣ አመራማሪ የሆናሉ ብለ ታስባለ። ምን አይነት ነገሮችን ይፈጥራሉ ብለ ትገምታለህ? እኔ አንድ ጸሀፊ ያው እስቲ አጨቃጫቂ ሀሳብ ልጻፍ እስኪ ያወዛጋቢ ሀሳብ ልጻፍ ብሎ አይጽፍም። የሚጽፈው ምንድን ነው? እንደኔ እንደኔ ብሎ ደግሞ እኔ የማስበው ደግሞ እንደዚህ ነው። እስካሁን የሰማሁት የተነገረኝ ይሄን ይመስላል፣ ግን እንደኔ ብሎ የሚያቀርበው ነገር ይኖራል። እኔም እንደዛ ነው ላረግ የፈለግኩት። የተነገረኝ ነገር ተመራመሬ ከደረስኩበት ጋር አይገናኝም። ስለዚህ ተመራመሬ የደረስኩበት አንብቤ የደረስኩበት ወይም አይቼም የደረስኩበት አንዳንዴ በእይታ በቦታው ተገኝቼ የመረመርኳቸው ነገሮች አሉ ካየሁት ነገር ጋር አይገጣጠምም እና ያየሁትን የዳሰስኩትን፣ ወይም ደግሞ በምርምር የደረስኩበትን ነገር ከአንባቢዎች ጋር ልካፈሉ ብዬ የጻፉት ነገር ነው። ከዛ በኋላ ስላለው ምላሽ እኔ ከእኔ የወረደ ነገር ነው የኔ ጉዳይ አይደለም ብዬ ነው የማስበው። ግን ደግሞ አንተ እንዳልከው እንደዚህ አይነት ስራዎች ሲቀርቡ ሰዎች እንዲመራምሩ፣ እንዲጠይቁ ወደ ተሻለ ወደ ሌላ ደግሞ አቅጣጫ እንዲያመላክቱ እንደዚህ አይነት መጽሐፎች ይጻፋሉና ከዛ አንጻርስ ይሄን መጽሐፍ መነሻ አድርገው ሌሎች የምርምር ስራዎች ቀርቡ ይችላሉ ወይም ይሄን ሀሳብ መነሻ አድርገው እኮ ይሄን እንደዚህ አይነት ነገር ሊመጣ ይችላል ብለ ሀስበ ይጻፍ እኔ ምንድ ነው የኔን መጣጥፎች አንብቦ ሰዎች እንደኛ አገራቸውን የሚመለከቱበት ወይም የአገራቸውን ታሪክ የሚመለከቱበትን መንገድ በሌላ አይን ሊያዩ የሚችሉበት መንገድ ሊኖር ይችላል ብዬ አስባለሁ፣ ወይም ቢኖር ደስ ይለኛል። በሰዎችና በሰዎች መካከል ያለ ግንኙነት፣ አሁን አንዳንዴ ማስበው ነገር አለ፣ የማየው ነገር አለ። ምንድ ነው ባለፉት ሁለት አስርት ዓመታት በተለይ የሚጻፉ አንዳንድ መጽሐፎችን ስመለከታቸው መጽሐፎቹ በህብረተሰብ መካከል፣ በተለይ በኢትዮጵያ ህዝቦች መካከል ያለውን ትስስር የሚያላሉ አልፎ አልፎም ደግሞ እንዲበጠስ የሚገዘግዙ አስተያየቶችን፣ ሀሳቦች ነው ያለው። እነዚያ ሀሳቦች ልሞግታቸው ይገባል። ምክንያቱም አብሮ መኖራችንን ሸረሽሩታል፣ ለሕልውናችን አስጊ ናቸው ብዬ አስባለሁ። ስለዚህ እነሱን የሚሞግቱ ነገሮችን ለመጻፍ ሞክሬ ያለሁ። አውዳሚ ሀሳቦችን ብዬ የማስባቸውን ሀሳቦች ለመፋለም ሞክሬ ያለሁ። በአጠቃላይ መጽሐፉ ፖለቲካዊ ነው፣ የታሪክ ምርምር ነው፣ ማህበራዊ ነው። ምንድን ነው ይዘቱ? መጽሐፉ የተለያዩ ሀሳቦችን የያዘ ስለሆነ ያየዋቸው ያነበብኳቸው በምርምር ደረስኩባቸው ሀሳቦችን የተለያዩ ሀሳቦችን የያዘ መጽሐፍ ነው ብዬ ነው የማስበው። በእውቀቱ ታሪክ ታነሳለ ስለ ታሪክ ትጽፋለ እና አንዳንድ ሰዎች የታሪክ ተመራማሪ ስላልሆነ ታሪክን ተመርኩዞ የሚያቀርበው ሀሳብ ምን ያህል ተቀባይነት አለው በሚል ጥያቄ ያነሳሉ። እኔ ያው ስለ ታሪክ ለመጽሐፍ የግዴ ታሪክ ባለሙያ መሆን አለብኝ ብዬ አላስብም። በሙያ ጸሐፊ ነኝ፣ ደራሲ ነኝ እና ከራሴ ሙያ አንጻር ታሪክን የሚመለከትበት መንገድ አለ። ያን መንገድ ለማሳየት ሞክሬ አለሁ። የራሴ ምርጫ አለ፣ የራሴ ፍላጎት አለኝ፣ የራሴ ዝንባል ያለኝ። ስለዚህ ከዛ ተነስቼ ለመዳኘት የሞከርኩትን ነገር ነው የማቀርበው። የግድ አንድ ሰው ስለ ታሪክ ለመተቸት የታሪክ ባለሙያ፣ የታሪክ መምህር መሆን አለበት ብዬ አላስብ። ይሄ ምን ያህል ሌሎች ሰዎችን እንዲጠይቁ እንዲመራመሩ ወይም ደግሞ እንደ አንድ የምርምር አጋዥ መጽሐፍ ሆኖ ያገለግላል፣ ትላለ በምን ደረጃ አላውቅም። ግን የኔ መጽሐፍ አንብቦ ይሄ ጉዳይ ከታሪኩ እውነታ ጋር አይመጣጠንም፣ አይጣጣምም ብሎ የሚያስብ ሰው የራሱን ሐተታ የራሱን ትችት ሊያቀርብበት ይገባል። እንዲሁም ደግሞ ተጨማሪ ነገር ማቅረብ የሚፈልግ እኔ ባቀረብኩት ላይ ተነስቶ ሌላ ነገር የተሻለ ጥናት ለማምጣት የሚሞክርም ሰው ካለ ምናልባት ሊያግዘው ይችላል፣ የሰራውት ብዬ አስባለሁ። በቅርቡ በእርግጠኝነት መጽሐፉን ሙሉን ጨርሼ አንብቤ ሰፋ ያለ ቃለ ምልልስ ይኖረናል ብዬ አስባለሁ። ለዛሬው አመሰግናለሁ። እኔም በጣም አመሰግናለሁ። በእውቀቱ ስዩምን እንዲሁም ባልደረባዬን ጽዮን ግርማን አመሰግናለሁ። ዝግጅታችን ወደ መጠናቀቁ ነው። አሁን እዚህ ስቱዲዮ ከገባን የደረሰን አንድ ዜና አለ። የአረና ንቅናቄ ሊቀመንበር አቶ አንዶም ገብረስላሴ ሁመራ ውስጥ የፓርቲያቸውን ስብሰባ ለማድረግ እየተዘጋጁ ሳሉ በቁጥጥር ስር መዋላቸውና መታሰራቸው ተነግሮናል። ለቀሪ ማጠቃለያ ዜና አሉላ አመሰግናለሁ። ሰለሞን ተወልደ እያስታወሰን ነው። የህዝብ ግንኙነት ኃላፊ ናቸው። ቅርታ አስተካክለናል። አድማጮች የማጠቃለያ ወሬዎቹን በመጪው የዩናይት ስቴትስ ፕሬዚዳንታዊ ምርጫ ፓርቲዎቻቸውን ወክለው በእጩነት ለመቅረብ በመፎካከር ላይ የሚገኙት ተወዳዳሪዎች የትላንት በስቲያው ማክሰኞውን የመጀመሪያዋን የየግዛቶች ውድድር ያስተናገደችውን የአይዋን ምርጫ መጠናቀቅ ተከትሎ ፊታቸውን ወደ ሰሜን ምስራቋ ዩናይት ስቴትስ ክፍለ ግዛት ኒዋምሸር አዙረዋል። ተፎካካሪዎቹ የፊታችን ማክሰኞ ድምፅ ሰጪዎች ምርጫቸውን ከሚያካሄዱበት ወይም ለይተው ከሚያስታውቁበት ቀን አስቀድሞ ሌላ ዙር ክርክር ያደርጋሉ ተብሎ ተጠብቋል። አድማጮች ለሰዓቱ ማጠቃለያ ይሄው ነበር። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ገደና